በደቡብ ሱዳን የአፐር ናይል ግዛት ዋና ከተማ ማላካል በሚገኘው የተባበሩት መንግስታት ድርጅት መጠለያ ጣቢያ ሰሞኑን ቢያንስ 18 ሰዎች መገደላቸው ተሰማ። የእርዳታ ድርጅቶች እንዳስታወቁት በዚሁ ባለፈው ረቡዕ የካቲት 8 2008 ዓ ም በመጠለያ ጣቢያው በተነሳው ሁከት ሁለት ደቡብ ሱዳናውያን የግብረ ሰናዩ ድንበር የማይገድበው የሐኪሞች ድርጅት ሜዲሳን ሳን ፍሮንቲየር ሰራተኞችም ተገድለዋል። ከ30 የሚበልጡም ቆስለዋል። የሰሞኑ ግጭት በዚያው በመጠለያ ጣቢያ በሚኖሩ ተፈናቃዮች መካከል መነሳቱንና የመንግስት ጦርም ሆነ የአማጽያኑ ተዋጊዎች እንዳልተሳተፉበት በደቡብ ሱዳን የተባበሩት መንግስታት ድርጅት ተልእኮ በምህፃሩ የአንሚስ ኃላፊ አሪያን ኩንቺዬ ለዶይተቬለ ገልጸዋል። ተኩሱ ከመጠለያው ጣቢያ ውጭ ሳይሆን በዚያው በመጠለያው ጣቢያ ውስጥ ነው የተጀመረው። በዚሁ ጣቢያ ውስጥ የተባበሩት መንግስታት ድርጅት ተልዕኮ ከለላ የሰጣቸው ወደ 47 ሺህ የሚጠጉ የተለያዩ ጎሳ አባላት ይገኛሉ። ውጊያው ባለፈው ረቡዕ በሺሉክ እና በዲንካ ጎሳ ወጣቶች መካከል ነበር የፈነዳው። ወጣቶቹ በቆንጨራና በሌሎች ቀላል የጦር መሳሪያ የተገዳደሉበት ግጭት የተካሄደው እንግዲህ በዚሁ መጠለያ ጣቢያ ውስጥ ነው። አንሚስ ወዲያውኑ ጣልቃ የገባበት እርምጃው በመጠለያ ጣቢያው የተነሳው ሁከት እንዳይባባስ መርዳቱን የተልዕኮ ኃላፊ ገልጸዋል። በመጠለያ ጣቢያው ውስጥ ጸጥታና ስርዓት የሚያስከብረው የአንሚስ ፖሊስ ተቀናቃኞቹን ወገኖች በሚያስለቅስ ጢስ ከመበተኑም በላይ የጣቢያውንና የአካባቢውን ጥበቃ በጦር ኃይሉ አማካኝነት አጠናክሯል። ተልእኮው ፍጹም አዲስ ያልሆነውን ይህን አይነቱን ግጭት ለማስወገድና ለችግሩም ዘላቂ መፍትሄ ለማፈላለግ ጥረት በማድረግ ላይ መሆኑንም ኩዌንቴ አክለው አስረድተዋል። አንሚስ ግጭቱን ለማብረድና ውጥረቱን ለማርገብ እንዲሁም በጣቢያው ሰላም እንደገና ለማስፈን ስለዚሁ ጉዳይ በወቅቱ ከአካባቢው ባለስልጣናት ጋር ምክክር ጀምሯል። ይህ አይነቱ ግጭት ካለፉት ሁለት ዓመታት ወዲህ የታየ ቢሆንም አሁን የተባባሰበትን ምክንያት ለመረዳት ግን በፍጹም አልቻልንም። በመሆኑም ጉዳዩን በማጣራት ላይ እንገኛለን። በደቡብ ሱዳን የእርስ በርሱ ጦርነት ከተጀመረ ወዲህ ወደ ሁለት ሚሊዮን የሚጠጉ የሀገሪቱ ዜጎች ትውልድ ቦታቸውን ለቀው የሸሹ ሲሆን አንሚስ በሀገሪቱ ባቋቋማቸው ስድስት የመጠለያ ጣቢያዎች በጠቅላላ ለ198440 ደቡብ ሱዳናውያን ከለላ ሰጥቷል። የደቡብ ሱዳን ፕሬዚደንት ሳልቫ ኪር እና የአማጽያኑ መሪ ሪየክ ማቸር የእርስ በርሱን ጦርነት ለማቆም ባለፈው ነሐሴ ወር በአዲስ አበባ በተፈራረሙት ስምምነትና ባለፈው ጥር ወርም በብሔራዊ አንድነት የሽግግር መንግስት ውስጥ ስልጣን ለመከፋፈል በደረሱት ስምምነት መሰረት ፕሬዚደንት ሳልቫኪር ሪየክ ማቸርን ከጥቂት ቀናት በፊት እንደገና ምክትል ፕሬዚደንት ብለው ሰይመዋል።